ትምህርት ስድስት አንድ መጀመሪያው ምንድን ነው ሀ መጀመሪያው ከረጅም ዘመናት በፊት እግዚአብሔር ሁሉም ነገሮች የፈጠረበት ጊዜ ነው ሁለት በመጀመሪያው በዚህ ዓለም የሚገኙትን ነገሮች ሁሉ የፈጠረው ማን ነው ሀ እግዚአብሔር ነው ሶስት እግዚአብሔር ሁሉን ነገር ከመፍጠሩ በፊት በዚህ ዓለም ውስጥ ምን ነበር ሀ ምንም ነገር አልነበረም። አራት በዚህ ዓለም ምንም ነገር ካልኖረ እግዚአብሔር ሁሉን ነገር ከምን ፈጠረ? ሀ ከምንም? አምስት ታዲያ እግዚአብሔር ዓለምን እንዴት ፈጠረ? ሀ እግዚአብሔር ዓለምን ከምንም ፈጠረ። ስድስት እግዚአብሔር ሁሉን ነገር ከምንም እንዴት መፍጠር ቻለ? ሀ እግዚአብሔር ሁሉን ቻይ በመሆኑ ለ የእግዚአብሔር ኃይል ማብቂያ የሌለው በመሆኑ ሀ የእግዚአብሔር ኃይል ዘላለማዊ በመሆኑ። ሰባት የእግዚአብሔር ኃይል ወሰን አለው? ሀ የለውም። ስምንት ሰይጣን ወይም አጋንንቱ ወይም ሰዎች ከእግዚአብሔር የበለጠ ኃይል አላቸው? ሀ የላቸውም። ዘጠኝ እግዚአብሔር ሁሉንም ነገር እንዴት መፍጠር እንዳለበት ያስተማረው አለ? ሀ የለም። አስር እግዚአብሔርን ማንም ያላስተማረው ለምንድን ነው? ሀ በመጀመሪያ እግዚአብሔርን የሚያስተምረው ማንም በዚያ አልነበረም። ለ በተጨማሪም እግዚአብሔርን ማንም ያስተምረው ዘንድ አያስፈልገውም። 11 የእግዚአብሔር ጥበብ ወሰን አለውን? ሀ የለውም። ዐሥራ ሁለት ከእግዚአብሔር የበለጠ ጠቢብ አለ? ሀ የለም። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። እግዚአብሔር ሁሉንም ነገር ከመፍጠሩ በፊት ምድር ምን ትመስል ነበር? እግዚአብሔር ሁሉንም ነገር ከመፍጠሩ በፊት ምድር ምን ትመስል እንደነበረች እስቲ እናንብብ። ዘፍጥረት አንድ ቁጥር አንድ እስከ ሁለት ሀ አንድ። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። ሁለት ምድርም ቅርጽ የለሽና ባዶ ነበረች። የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። እግዚአብሔር ከመፍጠሩ በፊት ዓለም ምን ይመስል ነበር? በመጀመሪያ ብርሃን አልነበረም። በመጀመሪያ ጨለማ ምድርን ሁሉ ሸፍኖት ነበር። በቀን የፀሐይ ብርሃን ባይኖር ትደሰታላችሁ? አንደሰትም። በሌሊት የጨረቃ ብርሃን ባይኖር ትደሰታላችሁ? አንደሰትም። በምድር ላይ ብርሃን ከሌለ አስፈሪ አይሆንም? ይሆናል። እርስ በርሳችሁ መተያየት አትችሉ። እህላችሁን ለመዝራት ብትፈልጉ አይታያችሁም። ቤታችሁን መስራት ብትፈልጉ አይታያችሁም። በመጀመሪያ ብርሃን አልነበረም። በመጀመሪያ ደረቅ ምድርም አልነበረም። በመጀመሪያ ውሃ ምድርን ሁሉ ሸፍኖ ነበር። ዘፍጥረት አንድ ቁጥር ሁለት ለሁለት የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። የእግዚአብሔርን መንፈስ በውሆች ላይ ያረብብ ነበር። በመጀመሪያ በምድር ላይ ህይወት አልነበረም። ነገር ግን እግዚአብሔር መንፈስ ቅዱስ በዚያ ነበረ። እግዚአብሔር መንፈስ ቅዱስ ሁሉንም ነገር ለመፍጠር ይጠባበቅ ነበር። አንድ እግዚአብሔር ብቻ እንዳለና አንድ እግዚአብሔር ሶስት አካላት እንዳሉት ታስታውሳላችሁ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሁሉን ነገር በአንድነት ፈጠሩ። በመጀመሪያ እግዚአብሔር በአንደኛው ቀን ምንን ፈጠረ? ዘፍጥረት ምዕራፍ አንድ ቁጥር 3 3። ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። በአንደኛው ቀን እግዚአብሔር ብርሃንን ፈጠረ። እግዚአብሔር ብርሃንን በአንደኛው ቀን የፈጠረው እንዴት ነበር? እግዚአብሔር ብርሃንን የፈጠረው በመናገር ብቻ ነበር። ብርሃንን በመናገር ብቻ መፍጠር የሚችል ከእግዚአብሔር ሌላ አለ? የለም። አንድ ምሳሌ ልንገራችሁ። አንድ ምሽት ምንም ብርሃን በሌለበት ጥቅጥቅ ያለ ደን ውስጥ ናችሁ እንበል። ከዚያ የጨረቃም ሆነ የከዋክብት ብርሃን የለም፣ ድቅድቅ ጨለማ ነው። ስለሆነም ምንም ነገር ማየት አትችሉም። ብርሃን ይሁን ብትሉ ብርሃን ይሆናል? አይሆንም። ነገር ግን እግዚአብሔር ሲናገር ብርሃን ተፈጠረ። ብርሃንን መፍጠር እንደሚቻል እግዚአብሔር እንዴት አወቀ? እግዚአብሔር ሁሉን ነገር ያውቃል። እግዚአብሔር የማያውቀው ምንም ነገር የለም። ብርሃንን መፍጠር ለእግዚአብሔር አስቸጋሪ ነበር? አልነበረም። ለምን? ምክንያቱም ሁሉን ቻይ ስለሆነ ነው። እግዚአብሔርን የሚያቅተው ምንም ነገር የለም። እግዚአብሔር ስለፈጠረው ብርሃን ምን አሰበ? ዘፍጥረት አንድ ቁጥር 4 ሃ 4 እግዚአብሔርም ብርሃኑን መልካም እንደሆነ አየ። እግዚአብሔር የፈጠረው ብርሃን መልካም ነበረ። ምክንያቱም እግዚአብሔር ፍጹም ስለሆነ ነው። እግዚአብሔር የሚሰራው ነገር ሁሉ ፍጹም ነው። ሰዎች ቤቶችን ይሰራሉ፣ ነገር ግን አንዳንድ ጊዜ ጣሪያቸው ያፈሳል። ሴቶች ማሰሯቸውን ይሰራሉ፣ ነገር ግን አንዳንድ ጊዜ ማሰሮቹ ይሰበራሉ። ነገር ግን እግዚአብሔር የሰራቸው ነገሮች ሁሉ ፍጹም ነበሩ። ለምን ምክንያቱም እግዚአብሔር ፍጹም ስለሆነ ነው እግዚአብሔር ብርሃንን ከፈጠረ በኋላ ምን አደረገ ዘፍጥረት አንድ ቁጥር አራት ለ አምስት አራት እግዚአብሔር ብርሃንን ከጨለማ ለየ አምስት እግዚአብሔርም ብርሃንን ቀን ጨለማውንም ሌሊት ብሎ ጠራው መሸ ነጋም የመጀመሪያው ቀን እግዚአብሔር ብርሃንን በፈጠረ ጊዜ ሁሉንም ጨለማ አላስወገደው። እግዚአብሔር ከፊሉን ጨለማ የምሽት ጊዜ እንዲሆን ተወው። እግዚአብሔር ምንም ጨለማ ባያስቀር ኖሮ ምን ይሆን ነበር? እኛ መተኛት አንችልም ነበር። እግዚአብሔር ተኝተን እንድናርፍ ከፊሉን ጨለማ ተወው። እግዚአብሔር የሚያደርገው ነገር ሁሉ ፍጹም ነው። እግዚአብሔር በሁለተኛው ቀን ምንን ፈጠረ ዘፍጥረት አንድ ቁጥር ስድስት እስከ ስምንት ስድስት እግዚአብሔር ውሃን ከውሃ የሚለይ ጠፈር በውሆች መካከል ይሁን አለ ሰባት ስለዚህ እግዚአብሔር ጠፈር አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ እንዳለውም ሆነ ስምንት እግዚአብሔር ጠፈርን ሰማይ ብሎ ጠራው መሸ ነጋም፣ ሁለተኛ ቀን። በሶስተኛው ቀን እግዚአብሔር ጠፈርን ሰማይን ፈጠረ። እግዚአብሔር በሁለተኛው ቀን ጠፈርን ወይም ሰማይን የፈጠረው እንዴት ነበር? እግዚአብሔር ጠፈርን ወይም ሰማይን የፈጠረው በመናገር ብቻ ነበር። ጠፈርን መፍጠር ለእግዚአብሔር አስቸጋሪ ነበር? አልነበረም። ለምን? ምክንያቱም እግዚአብሔር ሁሉን ቻይ ስለሆነ ነው። እግዚአብሔር የማይችለው ምንም ነገር የለም። እግዚአብሔር መሬትን የሸፈነውን ውሃ የለየው እንዴት ነበር? እግዚአብሔር ከፊሉን ውሃ ከጠፈር በላይ አኖረው። እግዚአብሔር ቀሪውን ውሃ በምድር ላይ ተወው። እግዚአብሔር በሶስተኛው ቀን ምንን ፈጠረ? ዘፍጥረት 1 ቁጥር 9 እስከ 10 9 ከዚያም እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጣል፤ እንዳለውም ሆነ። አስር እግዚአብሔር ደረቁን ምድር የብስ በአንድነት የተሰበሰበውን ውሃ ባህር ብሎ ጠራ። እግዚአብሔር ይህ መልካም እንደሆነ አየ። በሶስተኛው ቀን እግዚአብሔር ደረቅ ምድር ፈጠረ። ደረቅ ምድር ይታይ ዘንድ ውሃው ወደ ኋላ እንዲያፈገፍግ ያዘዘው ማን ነው? እግዚአብሔር ነው። እግዚአብሔር ውሃ ወደ ኋላ እንዲያፈገፍግ ማዘዝ የቻለውና ውሃው የታዘዘው በምን ምክንያት ነው? ምክንያቱም ውሃውን የፈጠረው እግዚአብሔር ስለሆነ ነው። አንድ ሰው ወንዝ አጠገብ ሲደርስ መሻገር እንዲችል ውሃው እንዲያፈገፍግለት ማዘዝ ይችላል? አይችልም። እግዚአብሔር በሶስተኛው ቀን ሌላ ምን ፈጠረ? ዘፍጥረት 1 ቁጥር 11 እስከ 13። 11 እግዚአብሔር ምድር፣ እጽዋትንም እንደየወገናቸው ዘር የሚሰጡ ተክሎችንና በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደየወገናቸው ታብቅል አለ፤ እንዳለውም ሆነ። 12 ምድር እጽዋትን እንደየወገናቸው ዘር የሚሰጡ ተክሎችና በውስጣቸው ዘር ያላቸውን ፍሬ የሚያፈሩትንም ዛፎች በየወገኑ አበቀለች። እግዚአብሔርም ይህ መልካም እንደሆነ አየ። 13 መሸ ነጋም ሶስተኛ ቀን። በሶስተኛው ቀን እግዚአብሔር ተክሎችንና ዛፎችንም ፈጠረ። እግዚአብሔር ተክሎችንና ዛፎችን የፈጠረው እንዴት ነው? እግዚአብሔር ተክሎችንና ዛፎችን ሁሉ የፈጠረው በመናገር ብቻ ነው። ተክሎችንና ዛፎችን መፍጠር ለእግዚአብሔር አስቸጋሪ ነበር? አልነበረም። ለምን? ምክንያቱም እግዚአብሔር ሁሉን ቻይ ስለሆነ ነው። እግዚአብሔርን የሚያቅተው ምንም ነገር የለም። እግዚአብሔር ስንት አይነት የተለያዩ ተክሎችና ዛፎችን ፈጠረ? እጅግ ብዙ ናቸው። እግዚአብሔር ሁሉንም ተክሎችና ዛፎች ለምን ፈጠረ? እግዚአብሔር ለመኖር ተክሎችና ዛፎች ያስፈልጉታል? አያስፈልጉትም። እግዚአብሔር ተክሎችና ዛፎችን ሁሉ የፈጠረው ለማን ነው? እግዚአብሔር የፈጠራቸው ለእኛ ለሰዎች ነው። እግዚአብሔር ተክሎችንና ዛፎችን ለምን ፈጠራቸው? ምክንያቱም እግዚአብሔር እኛን እጅግ ስለሚወደን ነው። ዛፎች ባይኖሩ ኖሮ ቤት መስራት ትችላላችሁ? አዎ፣ አትችሉም። እግዚአብሔር ስለሚወደን ተክሎችን የፈጠረው ለእኛ ነው። እህል ባይኖር ምን ትበላላችሁ? አስቸጋሪ ነው። እግዚአብሔር ስለሚወደን እህልን የፈጠረው ለእኛ ነው። እግዚአብሔር በአራተኛው ቀን ምንን ፈጠረ? ዘፍጥረት 1 ከቁጥር 16 እስከ 19 16 እግዚአብሔር ለምድር ብርሃን ይሰጡ ዘንድ ሁለት ታላላቅ ብርሃናት አደረገ። ታላቁ ብርሃን በቀን እንዲሰለጥን፣ ታናሹ ብርሃን በሌሊት እንዲሰለጥን አደረገ። እንዲሁም ከዋክብትን አደረገ። 17 ለምድር ብርሃን እንዲሰጡ እነዚህን ከሰማይ ጠፈር አኖራቸው። 18 ይኸውም በቀንና በሌሊት እንዲሰለጥኑ እና ብርሃንን ከጨለማ እንዲለዩ ነው። እግዚአብሔርም ይህ መልካም እንደሆነ አየ። 19 መሸ፣ ነጋም አራተኛ ቀን። በአራተኛው ቀን እግዚአብሔር ፀሐይን፣ ጨረቃን እና ከዋክብትን ፈጠረ። እግዚአብሔር ፀሐይን ጨረቃና ከዋክብትን የፈጠራቸው እንዴት ነው? እግዚአብሔር ፀሐይን ጨረቃና ከዋክብትን የፈጠረው በመናገር ብቻ ነበር።